ትኩረት፣ በአፍሪቃ የቡሩንዲው ፕሬዝዳንት ፒየር ንንኩሩንዚዛ ተቃዋሚዎች ግንባር ፈጥረው በመንግስት ላይ ጦርነት ማወጃቸውን አስታውቀዋል። አዲሱ ንቅናቄ የቡሩንዲ ሪፐብሊካን ኃይሎች የሚል ስያሜ የተሰጠው ሲሆን በኮሎኔል ኤድዋርዶ ኒሽሚሪማና እንደሚመራ የጀርመን ዜና አገልግሎት ዘግቧል። የጦር አዛዡ የንቅናቄው ዋነኛ ዓላማ በየቀኑ ንንኩሩንዚዛን በመቃወማቸው ብቻ በየጎዳናው ይገደላሉ ያሏቸውን ዜጎች ደህንነት ማስጠበቅ እንደሆነ ተናግረዋል። ከዚያ ንንኩሩንዚዛ ዚዛ ከስልጣን እስኪወገዱ ድረስ እንዋጋለን ይላሉ ኮሎኔል ኤድዋርዶ። ከአገሪቱ ጦር ሰራዊት በመስከረም ወር ያፈነገጡት ኮሎኔል ኤድዋርዶ የሕግ የበላይነትን በቡሩንዲ ማስፈን የአዲሱ ንቅናቄ ዓላማ መሆኑን ጨምረው አስታውቀዋል። የቡሩንዲ መንግስት በአንጻሩ ጥምረቱ ተመሰረተ በተባለ ማግስት ተቃዋሚዎችን በሂደት ድራሻቸውን አጠፋለሁ ሲል አስታውቋል። የፕሬዝደንቱ ቃል አቀባይ ዊሊ ኒያሜትዌ ጥምረቱ አይዘልቅም ሲሉ ለአዣንስ ፍራንስ ፕሬስ ተናግረዋል። ይህ በብሩንዲ የተፈጠረ የመጀመሪያው አማጺ አይደለም ያሉት ዊሊ እንደቀደሙት ሁሉ ምንም ተስፋ እንደሌለው ተናግረዋል። በቡሩንዲ አዲስ የተቋቋመው የተቃዋሚዎች ጥምረት በአገሪቱ የሕግ የበላይነትን ለማስከበር ከጎርጎሮሳዩ 1993 እስከ 2005 የዘለቀውን የእርስ በርስ ጦርነት ለማስቆም የተፈረመውን የአሩሻ ስምምነት መሰረት እንደሚያደርግ አስታውቋል። ከአፍሪቃ ድሃ አገራት መካከል የምትመደበው ቡሩንዲ ነፃነቷን በጎርጎሮሳዊው 1962 ዓ ም ከተቀዳጀችበት ጊዜ ጀምሮ ሁከትና ቀውስ ያልተለያት ሀገር ነች ቡሩንዲ ከጎርጎሮሳዊው 1973 እስከ 1993 ዓ ም ባሉት ዓመታት ያለፈችበትን ታሪክ በተባበሩት መንግስታት ድርጅት የተቋቋመው ዓለም አቀፍ መርማሪ ኮሚሽን ከዘር ማጥፋት ጋር ያመሳስለዋል በጎርጎሮሳዊው 1993 ዓ ም ዴሞክራሲያዊ በተባለ ምርጫ ሜልቾር ናዳዳየን በፕሬዚዳንትነት ብትመርጥም በቱትሲ ወታደሮች በመገደላቸው አዲስ ቀውስ ተቀጣጠለ። ሁከት ይመስል የነበረው አለመረጋጋት ወደ ለየለት የዘር ማጥፋት ተሸጋገረ። አዲስ የተመረጡት የቡሩንዲ ፕሬዝዳንት ሲፕሬን ንታርያሚራ ከሩዋንዳዊ አቻቸው ጋር ሲጓዙ አውሮፕላናቸው ከኪጋሊ ሰማይ ላይ ተመትቶ ወደቀ። በዋናነት በሁቱና ቱትሲ ጎሳዎች መካከል በተቀሰቀሰው የእርስ በርስ ጦርነት ከ300 ሺህ በላይ ዜጎች መገደላቸው ይነገራል። በታንዛኒያ ዋና ከተማ አሩሻ የተፈረመው ስምምነት ቁልፍ በሆኑ የፖለቲካ ተቋማትና የጸጥታ ኃይሎች ፍትሐዊ የስልጣን ክፍፍል ማድረግና አናሳውን የቱትሲ ጎሳ ከጥቃት ለመከላከል የታለመ ነበር። ስምምነቱ የፕሬዝዳንቱን ስልጣን በሁለት የስልጣን ዘመናት የገደበ ሲሆን የጦር ሰራዊቱ ምንም ዓይነት ፖለቲካዊ ሚና እንዳይኖረው እንዲያውም ሁቱና ቱትሲዎችን ወደ አንድነት እንዲያመጣ ኃላፊነት ተጥሎበታል። የአሁኑ ፕሬዝደንት ንንኩሩንዚዛ ሁቱ ሲሆኑ የአማጺ መሪ በነበሩበት ዘመን የቱትሲ ጎሳ ከሚበዛበት የቀድሞው ጦር ሰራዊት ወታደሮች ጋር ተዋግተዋል። አሁን አዲስ ኃይል መመስረታቸውን ያወጁት ኮሎኔል ኤድዋርዶ ወታደሮቻቸው በመንግስት ላይ ጥቃት ለመሰንዘር ዝግጁ መሆናቸውን አስታውቀዋል። የብሩንዲ መንግስት ባለስልጣናት በአገሪቱ ተቃውሞ ከተቀሰቀሰበት ጊዜ ጀምሮ የሚያደርጓቸውን ንግግሮች የዘር ግጭት እንዳይፈጥር አስክቷል ፕሬዚዳንት ንንኩሩንዚዛ ተቃዋሚዎቻቸውን የአገር ጠላቶችና ሽብርተኞች እያሉ ሲጠሯቸው ተደምጠዋል። ከእነዚህ መካከል የብሩንዲ ምክር ቤት ፕሬዚዳንት ሬቬሬየን ዲኩሪዮ አንዱ ናቸው። ሬቬሬየን ዲኩሪዮ ዛሬ ፖሊስ በጥይት እግር ይመታል አሉ። መንግስታቸው የጦር መሳሪያ አሰሳ ማድረግ በጀመረበት ወቅት ቀጠሉ ሰውየው ነገር ግን ቀኑ ሲደርስ ፖሊሶች እያለቀሱ መምጣታቸውን እንዲያቆሙ፣ ስራችሁን ስሩ ስንል እንነግራቸዋለን ሲሉ ተደመጡ። ስራ ስሩ የሚለው ቃል በጎርጎሮሳዊው 1994 ዓ ም የሩዋንዳ ፍጅት ሁቶዎች በቱትሲዎች ላይ ግድያ እንዲፈጽሙ ትዕዛዝ የሚያስተላልፉበት አገላለጽ ነበር። የሹማምንቱ ንግግሮች እንደ ዓለም አቀፉ የቀውስ ተመልካች ቡድን ያሉ ተቋማትን አስግቷል ተደርጓል። በዓለም አቀፉ ቀውስ ተመልካች ቡድን የአፍሪቃ ክፍል ኃላፊ ኮንፈርት ኤሮ የፕሬዚዳንት ንንኩሩንዚዛ አቋም ለአገሪቱ ስጋት ነው ባይ ናቸው። በ1990ዎቹ ይባል ከነበረው ጋር ተመሳሳይነት ያለው ነገር እያየን በመሆኑ አደገኛ ነው ብዬ አስባለሁ። ወደ ንግግር ለመምጣት ፈቃደኛ አይደሉም። የሌላ ወገን ሀሳብ ለመስማት ፈቃደኛ አይደሉም ከሚያዝያ ወር ጀምረው በአገራቸውም ይሁን ከሀገራቸው ውጭ የሚሰሙ የለውጥ ድምፆችን ለማድመጥ ዝግጁ አይደሉም። በታህሳስ ወር መጀመሪያ በቡሩንዲ የጦር ሰፈሮች ላይ ሶስት ተከታታይ ጥቃቶች ከተፈጸሙ በኋላ የመንግስቱ የጸጥታ ኃይሎች በወሰዱት እርምጃ በትንሹ ሰማኒያ ሰባት ሰዎች ተገድለዋል። ፕሬዚዳንት ፒየር ንንኩሩንዚዛ የአሩሻውን ስምምነት በመጣስ ለሶስተኛ የስልጣን ዘመን ለምርጫ ለመቅረብ መወሰናቸውን ተከትሎ የተፈጠረው ቀውስ ሲያሳሰበው የአፍሪቃ ህብረት አምስት ሺህ የሰላም አስከባሪ ወታደሮችን ወደ ቡሩንዲ ለመላክ አሳብ አቅርቦ ነበር። ሀሳቡን ግን የቡሩንዲ ባለስልጣናት አልተቀበሉትም። በአፍሪቃ ህብረት እቅድ ላይ የመከረው የአገሪቱ ምክር ቤት ሀሳቡን ሙሉ በሙሉ መቃወሙ ተሰምቷል። ከምክር ቤቱ አባላት መካከል የአገሪቱን ፖሊስ ስራችሁን ስሩ እንላቸዋለን ያሉት ፖለቲካ አንዱ ናቸው። የዚህ ህዝብ ወኪሎች እንደመሆናችን ወደ ብሩንዲ ወታደሮች ለመላክ የሚስማሙ ሀገራትን እንጎበኛለን። ምክር ቤቶቻቸውን ብሩንዲን ለማጥቃት ይፈልጉ እንደሆነ እንጠይቃቸዋለን። እዚያም ቢሆን ሰዎች አለመሞታቸውን እንጠይቃለን። ምክንያቱም መሞትና የዘር ማጥፋት ልዩነት አለውና፣ አራት ሰው ከሞተም ዘር ማጥፋት አይደለም። ምክር ቤት ስላለው ወደ አፍሪቃ ህብረትም ሄደን የፓን አፍሪቃ ፓርላማ እንዴት ከአፍሪቃ ህብረት ጋር ሊተባበር እንደቻለ እንጠይቃለን። የቡሩንዲ ብሔራዊ ምክር ቤት ምክትል አፈ ጉባኤ አጋቶን ራዋሳ በዕለተ አርብ የተሰማውን የአፍሪቃ ህብረት ሰላም አስከባሪ የመላክ ሀሳብ ባይቀበሉትም በአገሪቱ ዜጎች እየተገደሉ መሆናቸውን ግን አልካዱም። ዛሬ ምንነቱ ባልታወቀ አጋጣሚ የሚገደሉ ቡሩንዲያውያን መኖራቸው በጣም አሳዛኝ ነው። ይሁንና ምናልባትም የከፋ ችግር ያለባቸው ጎረቤት ሀገራት ይኖራሉ። በአንዲት መንደር እንኳ ቢሆን ያም ችግር ነው። ቡሩንዲ አንድ ናት። ይህም ብሔራዊ ችግር መሆኑን መረዳት አለብን። የተባበሩት መንግስታት ድርጅት የጅምላ ግድያ መከላከል አማካሪ አዳማ ዲየንግ አጋቶን ራዋሳ ምንነቱ ባልታወቀ አጋጣሚ ያሉት የቡሩንዲ ግድያ እንዲጣራ እየወተወቱ ነው። አዳማ ዲየንግ በዕለተ ረቡዕ በሰጡት መግለጫ የቡሩንዲ መንግስት በአገሪቱ እየተፈጸሙ ያሉ ግድያዎች በገለልተኛ ወገን እንዲጣራ ፈቃድ መስጠት ይኖርበታል ሲሉ ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን በበኩላቸው በቡሩንዲ ሊቀሰቀስ የሚችል የእርስ በርስ ጦርነት አልያም የዘር ፍጅት በቀጣናው ሀገራት ላይ ጭምር የከፋ ተጽዕኖ ያሳድራል ሲሉ ተናግረዋል። ኮሚሽነሩ በቡሩንዲ እየተፈጸሙ የሚገኙ ግድያዎችን በመመርመር ወንጀለኞቹን ወደ ተጠያቂነት የማምጣት ኃላፊነት በዓለም አቀፉ ማህበረሰብ ላይ የተጣለ መሆኑን ተናግረዋል። ለዚህ ሁሉ ግን ፕሬዚዳንት ፔር ንንኩሩንዚዛና መንግስታቸው ከዓለም አቀፉ ተቋም ጋር የሚሆን ከአፍሪቃ ህብረት ጋር ለመተባበር ፈቃደኛ አይደሉም። የቡሩንዲ ተቃዋሚ ፓርቲ መሪው ሪቻርድ ንዞ ሙንጊየ ፕሬዚዳንት ንኩሩንዚዛ ተቃውሞና ግጭቱን እያባባሱት ነው ሲሉ ይከሳሉ። ፕሬዚደንት ንኩሩንዚዛ ውዝግቡን በማብረድ ፋንታ በህዝቡ ዘንድ ፍርሃት እንዲስፋፋ ነው ያደረጉት። ተቃዋሚዎች በሚኖሩባቸው ሰፈሮች ሁሉ ፍርሃት መስፋፋቱን ብቻ ነው ልናገር የምችለው። ታሲየን ሲቦማና የተቃዋሚው ህብረት ለብሔራዊ ብልጽግና ፓርቲ አባል ሲሆኑ በሰኔ ወር በተካሄደው ምርጫ ተሳትፎው ቢያሸንፉም ምክር ቤት ለመግባት ፈቃደኛ ሳይሆኑ ቀርተዋል። ለእሳቸው ምርጫው ፍትሐዊም ተአማኒም አልነበረም። እንደ ተባበሩት መንግስታት ድርጅትና የአፍሪቃ ህብረት ያሉ ተቋማት የዘር ማጥፋት የመሰሉ ወንጀሎችን በችልታ አይመለከቱም። ዘጠና በመቶ የምክር ቤት ተመራጭ የሲኤንዲዲ ኤፍዲዲ አባል በሆነበት ምክር ቤት እንዲህ ያለውን ወንጀል ማጣጣል በጣም የተለመደ ነው። ገዢው ፓርቲ በወንጀሉ ኃላፊነት አለበት። ህዝቡን ከጥቃት ለመከላከል የሚመጣውን የውጭ ጣልቃ ገብነት ያለውን ኃይል በሙሉ ተጠቅሞ ይታገላል። የቀድሞው የሁቱ አማጺ መሪ የዛሬው የቡሩንዲ ፕሬዚዳንት አገራቸው ወደ እርስ በርስ ጦርነት ማጥ በተዘፈቀችበት የጎርጎሮሳዊው 1994 ዓ ም ነበር በምርጫ ወደ ስልጣን የመጡት። ሰውየው ከአምስት ዓመታት በፊት በድጋሚ ከተመረጡ ጀምሮ በተቃዋሚዎቻቸው ላይ እና የመገናኛ ብዙሃ ላይ አፈና የሚፈጽሙ አምባገነን ሆነዋል የሚል ክስ ይቀርብባቸዋል በአለም አቀፉ ቀውስ ተመልካች ቡድን የአፍሪቃ ክፍል ኃላፊ ኮንፈርት ኤሮ አሁን በብሩንዲ እየተፈጸመ ከሚገኘው ግድያና ከሚታየው አለመረጋጋት ይበልጥ የወደፊቱ እጅጉን ያሰጋቸዋል ፕሬዚደንት ፒየር ንንኩሩንዚዛ የሚሆኑ መንግስታቸው በአገሪቱ ሊቀጣጠል ዳር ዳር ለሚለው ሌላ ግጭት መንስኤ ይሆናሉ የሚል ስጋት በአለም አቀፍ ተቋማትና የቀጠናው አገራት ዘንድ ቢደመጥም ማንም ሊገስጻቸው አልቻለም ቡሩንዲ እስከ ዛሬ ድረስ ዜጎቿ በየጎዳ ነው የሚገደሉባት አሊያም ስደትን የመረጡባት አገር ሆናለች።